ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። የእግዚአብሔር ምሕረት ሰዎችን ወደ ማዳኑ የሚጠራው የእግዚአብሔር ምሕረት አዎ፣ የልጁ የኢየሱስ ክርስቶስ ሞትና ትንሣኤ እኔንና እናንተን ታድጎን እኔንና እናንተን ከነበርንበት ከኀጢአት አረንቋና ዘግታ አውጥቶን ዛሬ ደግሞ እግሮቻችን በቤቱ ውስጥ ይቆሙ ዘንድ ረድቶናልና ስሙ እጅ እጅግ ለዘላለም የተመሰገነ ይሁን እያልን የዛሬውን ዝግጅታችንን እነሆ አድማጮች ይዘንላችሁ ቀርበናል። እንደምናመሻችሁ፣ በጌታ የተወደዳችሁ ክብራን ወገኖቼ፣ ዛሬም እንደ ወትሮ ሁሉ ተከታታዩን የማቴዎስ ወንጌል መጽሐፍ ጥናታችንን ይዘንላችሁ ቀርበናል። ምሕረቱ የበዛች የጌታ የኢየሱስ ክርስቶስን ድንቅና ኃያሉን ክንዱን እየታመንን ዛሬም ደግሞ ዝግጅታችንን እንደ ወትሮ ሁሉ በጌታ በመንፈስ ቅዱስ መሪነት እንጀምራለን። ስሙን ከፍ ከፍ እናድርግ። ውስጥ ምሕረት ጌታዬ ምሕረት አምላኬ ምሕረት ከአንተ የተለሳዩ ለዚህ መድረስ ወዳጆቼ ለእኔና ለእናንተ ግን ምሕረቱ በስቶአል። ኢየሱስ ማለት ምን እንደሆነ ምገብ ትሆናል። እግዚአብሔር ለዘላለም እየተመሰገነ ይሁን። አንድ እግራችን ዓለም ውስጥ ሌላኛው እግራችን ደግሞ በቤተ ክርስቲያን ውስጥ እየቆመ ከዓለም ጋር የምንጣበቅ ከወገኖችም ጋር የምንደባለቅ ዐይነት ዲቃላ ሰዎች አይደለንም እኛ። እውነተኛ የእግዚአብሔር ልጆች ነን። አይደለንም እንዴ? አዎ። ዲቃላ ልጅ ምንጊዜም አስቸጋሪ እንደሆነ ቃሉ ይናገራል። እኛ ግን በልጅነታችን ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ተወልደናል እንጂ ከዓለምና ከእግዚአብሔር የተወለድን ሰዎች አይደለንም። እግዚአብሔር ደግሞ እስከ መጨረሻው እንደሚያጸናን እኔ ባለሙሉ ተስፋ ነኝ። ንጸልይ እግዚአብሔር አምላካችን ሆይ፣ እንደ ጠራህን ደግሞ እስከ መጨረሻው ድረስ እንደምታጸናን ተስፋ እናደርግሃለን። በዚህች ሰዓት ጌታ ሆይ እንደ ተማር ነው ቃልህንም ደግሞ እግዚአብሔር ሆይ እንደ በላ ነው ፍሬ እያፈራን ለሌሎች ትርፍ የምንሆንበትን ሕይወት ስጠን። እግዚአብሔር አባቴና አምላኬ ሆይ፣ የዓለም ጨውናችሁ እንዳልከን ጨው አድርገን እንጂ አልጫ አታድርግን። አቤቱ ጌታዬና አምላኬ ሆይ በተማርነው በአንተ ቃል በዚህ ዘላለማዊ በሆነው እውነት ሰላሳና ስልሳ መቶ ፍሬም እያፈራንልህ እግዚአብሔሮ አንተን እየመሰልን ሌሎችን በጨለማ ዓለም ያሉትን ደግሞ ወደ ብርሃን እንድናመጣቸው ሰማያዊውን ጉልበትና ሰማያዊውን አቅም እንድትሰጠን የእምነት ቁርጭምጭሚቶቻችንንም ደግሞ እግዚአብሔሮ ያጠንክረ እነሆ በፈቃድ የምንራመድ ሰዎች አድርገን በዚህች ምሽት እግዚአብሔር አምላኬ ሆይ ከወትሮ በበለጠ ሁኔታ ደግሞ ቃልን በጌታ መንፈስ ቅዱስ አስተማሪነት እንድትናገረንና እንድታስተምረን ወደ አንተ እንጸልያለን። ይህንን ሁሉ ታደርጋለህንና እንታመንብሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ባከበርከው በአንድ ልጅ ስም አሜን። ውድ አድማጮች፣ ባለፈው ምሽት ክፍለ ጊዜ ጥናታችን ኢየሱስ ስለ ኢየሩሳሌም ከተማ ጥፋት አስቀድሞ ስለ መናገሩ የደቀ መዛሙርቱን ጥያቄዎችንም እንዲሁ ስለ መመለሱ ከተመለከትን በኋላ ኢየሱስ ክርስቶስ ስለ ዓለም መጨረሻ የሰጣቸውን ምልክቶች በስፋት አንድ በአንድ ተመልክተን የመከራው ዘመን ጅማሬና ምልክቶቹንም ደግሞ ወደ መጨረሻ ላይ ስናጠና ነበረ። ዛሬም ደግሞ የዚያኑ ተከታይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን እንደ ወትሮ ሁሉ ገለጥ ገለጥ አድርጋችሁ የማቴዎስ ወንጌል ምዕራፍ 24 ቁጥር አስራ አምስትን ተመልከቱ። እዚህ ክፍል ዛሬ የመጀመሪያ አድርገን የምንመለከተው ታላቁ መከራ የሚያስከትለው ችግርና ሐዘንን ነው። ጌታ ኢየሱስ በዚህ ዘመን ስለሚሆነው መከራ ስለ ምልክቶቹም በግልጽ ተናግሯል፣ እንዲህ በማለት እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል ይላል፣ ቁጥር 15 የጥፋት ርኩሰት ተብሎ በዚህ ስፍራ የተጠቀሰው ምንድን ነው ብላችሁ ትጠይቁ ይሆናል። መልካም ዳንኤል ስለዚህ ነገር ሲናገር ስለ ሁለት ነገሮች አብራርቷል ወይም ደግሞ ገልጿል። አንደኛው አንቲኦከስ ኤፒፋነስ ስለተባለው የሶርያ ሰው ሲሆን አንቲኦከስ ኤፒፋነስ ስለተባለው የሶርያ ሰው ሲሆን ይህም ሰው ወደ ኢየሩሳሌም መጥቶ ከተማዋን ያጠፋት ሰው ነው። በትንቢተ ዳንኤል ምዕራፍ 11 ቁጥር 31 በትንቢተ ዳንኤል ምዕራፍ 11 ቁጥር 31 እንዲህ ተጽፎ እናነባለን። ከእርሱም ጋር ሰራዊቶች ይቆማሉ መቅደሱንም ግንቡንም ያረክሳሉ፣ የዘወትሩንም መሥዋዕት ያስቀራሉ፣ የጥፋትንም ምርኩሰት ያቆማሉ ይላል። ከታሪክ መረዳት እንደምንችለው አንቲዮከስ ኤፒፋነስ የተባለው ሶርያዊ ኢየሩሳሌምን ያጠፋት በአንድ መቶ ሰባ ዓመት ዓለም ነበረ። በዚህም ጊዜ ከአንድ መቶ ሺህ በላይ አይሁዶች ተሰውተዋል። የየዕለቱንም መሥዋዕት ከቤተ መቅደስ ይወስድ ነበረ። በቤተ መቅደሱም ጣዖቱን አስቀምጦ መሥዋዕቱን ለጣዖቱ እንዲሰዉ ሰዎችን ያስገድድ ነበር። ጌታ ኢየሱስ ይህንን ዐይነት የጥፋት እርኩሰት በዳንኤል ትንቢት ምዕራፍ ዐሥራ ሁለት ቁጥር ዐሥራ አንድ በትንቢተ ዳንኤል ምዕራፍ 12 ቁጥር 11 እንደ ተገለጸው በመጨረሻም እንደሚከሰት ገልጿል። ይህም የጥፋት ርኩሰት የሐሰተኛው ክርስቶስ ምስል በቤተ መቅደስ መቀመጡ ነው። ከመከራው ዘመን ቀደም ብሎ ቤተ መቅደሱ እንደገና ይሠራል። የእስራኤልም መንግሥት በፍልስጤም ምድር ይቋቋማል። በዚህ ክፍል በግልጽ እንደምንመለከተው ጌታ ኢየሱስ የተናገረው ስለ ቤተ መቅደሱ ነው እንጂ ስለ ቤተ ክርስቲያና አይደለም። የጥፋት ርኩሰትም ይቀመጣል የተባለው በቤተ መቅደስ ውስጥ ነው እንጂ በቤተ ክርስቲያና አይደለም። እኛ ግን የጥፋት ርኩሰትን ሳይሆን ተስፋችን የሆነውን የጌታ ጌታችን የኢየሱስ ክርስቶስን የክብር መገለጥ እንጠባበቃለን። ሐዋርያው ጳውሎስ ለቲቶ በጻፈው መልእክቱ የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እንጠባበቃለን ይላል። ቲቶ ምዕራፍ ሁለት ቁጥር አሥራ ሦስት። ወገኖቼ ቀደም ብዬ እንደ የጥፋት እርኩሰትም ይቀመጣል የተባለው በቤተ መቅደስ ውስጥ ነው እንጂ በቤተ ክርስቲያን አይደለም፣ ማለቴ የሚታወስ ነው። አንዳንዶቻችሁ የቤተ መቅደስና የቤተ ክርስቲያንን ልዩነት ላትረዱ ትችሉ ይሆናል። ቤተ መቅደስ ብሎ ሲጠቅስ መጽሐፍ ቅዱስ የብሉይ ኪዳንን የሥርዓት አጠቃቀሙን ሲሆን፣ ቤተ ክርስቲያን ሲል የአዲስ ኪዳን አጠራሩን ነው። ልብ በሉ ቤተ መቅደስ የብሉይ ኪዳን አጥራር አይነት ወይም አሰራር አይነት ሲያመለክት፣ ቤተ ክርስቲያን ደግሞ የአዲስ ኪዳኑን ስርዓት ያመለክታል ማለት ነው። ቁጥር 16 የጥፋት እርኩሰት በተቀደሰው ስፍራ በሚሆንበት ጊዜ ምን እንደሚሆን ማስተዋል መቻል አለብን። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ ይላል። ይህ ማሳሰቢያ በዚያ አካባቢ ማለትም በይሁዳ ለሚኖሩ የተሰጠ ማስጠንቀቂያ ነው እንጂ በዓለም ዙሪያ ለሚኖሩ ክርስቲያኖች ሁሉ እየተሰጠ አይደለም። በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ ይላል። ቁጥር 17 ይህም ጥቅስ በዚያን ዘመን በፍልስጤም ምድር የሚኖሩትን የሚመለከት እንጂ ከዚያ ርቀን ያለነውን የሚመለከት ስላልሆነ ብዙ ጊዜ ልናጠፋበት አይገባንም። ቁጥር 18 በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ ይላል። ይህ ማስጠንቀቂያ በጊዜውና በአካባቢው በእርሻ ሥራ ላይ የሚሰማሩትን የሚመለከት ነው። የጥፋት ርኩሰት በተቀደሰው ስፍራ ሲቀመጥ የሚፈጠረው መከራ ከባድ ስለሚሆን ወደ ተራራ እንዲሸሹ ማስጠንቀቂያ ተሰጥቷል። ወገኖቼ መንግሥተ ሰማይን ለመውረስ ምርጫና የተለያየ አይነት ሩጫ አያስፈልግም። አዳኝ የሆነውን ኢየሱስን በየዕለቱ ዋቅንተን መመልከት መቻል ይኖርብናል። ቁጥር 19 በዚያችም ወራት ለርጉዞችና ለሚያጠቡ ወዮላቸው ይላል። ይህ ጥቅስ ጌታ ኢየሱስ ለእናቶችና ለሕፃናት ያለውን አዘኔታ ያሳያል። ያ ጊዜ ልጅ ባልነበረኝ የሚያሰኝ ክፉ ጊዜ ነው። ከመከራው ዘመን ቀደም ብሎ ከፍተኛ የሕዝብ ብዛት በአካባቢው እንደሚኖር ይገመታል። ከአሁኑ እንኳን ዓለማችን በሕዝብ ብዛት እየተጨናነቀች መሄዷ የመጨረሻው ጊዜ መቃረቡን የሚያመለክት ነው። ቁጥር ሃያ ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ይላል። ይህንን ዐይነት ጥያቄ ብዙዎቻችሁ ይህንን ክፍል በመጥቀስ ምን ማለት ነው ብላችሁ ስትጠይቁ ነበረ። እነዚህ የተነገረላቸው ሰዎች በዚህ ክፍል ውስጥ ሰንበትን የሚያከብሩ አይሁዶች ናቸው። ክርስቲያኖች ወደ ቤተ ክርስቲያን የሚሄዱት በቅዳሜ ቀን ሳይሆን በእሁድ ቀን ነው። ይህንንም የሚያደርጉት ጌታ ኢየሱስ በእሁድ ቀን ከሙታን ስለ ተነሣ ነው። ስለ ሆነም ጥቅሱ በቀጥታ የሚመለከተው አይሁዶችን ነው እንጂ ክርስቲያኖችን አይደለም። ቁጥር 21 በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና ይላል። በዚያን ጊዜ ታላቅ መከራ ይሆናል የሚለው ቃሉ በዮሐንስ ራእይ ምዕራፍ ሰባት ቁጥር አሥራ አራት ውስጥ ተጠቅሶ በዮሐንስ ምዕራፍ ሰባት ቁጥር አሥራ አራት ስለ ታላቁ መከራ ተጠቅሶ እናገኛለን። ይህ መከራ ከአሁን በፊት ታይቶና ተሰምቶ የማይታወቅ ልዩ መከራ እንደሚሆን ከላይ ባነበብነው ጥቅስ ውስጥ ተገልጾ እናገኛለን። በዚህም የዓለም መጨረሻ እንደሚሆን ጌታ ኢየሱስ ክርስቶስ በእርግጠኝነት ተናግሯል። ይህ ዐይነት መከራ ከዓለም መጀመሪያ ጀምሮ አልሆነም፣ ወደፊትም አይሆንም። አሁን ያለንበት አስከፊ ሁኔታዎች ከአሁን በፊት በዓለም ላይ ከደረሱት ጋር ሲነጻጸሩ አንዳንዶቹ የከፉ አንዳንዶቹ ደግሞ የተሻሉ ናቸው። ታላቅ መከራ ግን ከየትኛውም ጋር ልናወዳድረው የማንችል እጅግ ዘግናኝ እንደሚሆን፣ ወደፊትም ተወዳዳሪ የሌለው መከራ እንደሚሆን ተገልጿል። ቁጥር 22 እነዚያ ቀኖች ስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር፣ ነገር ግን እነዚያ ቀኖች ስለ ተመረጡት ሰዎች ያጥራሉ ይላል። በዮሐንስ ራእይ ውስጥ እንደምናነበው በዚህ በታላቁ መከራ ወቅት የዓለምን ሕዝብ ሲሶ ያህል የሚፈጅ ከባድ መከራ ይከሰታል። ይህ በጣም ልዩ የሆነ መከራ ነው። በዮሐንስ ራእይ ምዕራፍ ስድስት በዮሐንስ ራእይ ምዕራፍ ስድስት በምሳሌ የተገለጡት የጦርነቱ ቀይ ፈረስ፣ የረሃቡ ጥቁር ፈረስና የሞት ሐመር ፈረስ በዓለም ላይ እየጋለቡ ሕዝብን ስለሚጨርሱ የዓለም ሕዝብ ብዛት በከፍተኛ ደረጃ ይቀንሳል። ይህ ጥቅስ በተነበበ ወቅት በአንዳንዶች ዘንድ ለብዙ ዘመናት የተጋነነ አባባል ተደርጎ ተቈጥሮ ነበረ። አሁን ግን የዓለምን የጦር መሣሪያ አውዳሚነት መጠን ስናስተውል፣ ዛሬ በብዙ አገሮች እየጨመረ ያለው የአውቶሚክ ቦምብ ዓለምን በጥቂት ጊዜ ውስጥ በአብዛኛው ሊያወድማት እንደሚችል ያስገነዝበናል ይነግረናልም። ስለሆነም የዓለምን ሕዝብ አንድ ሦስተኛም ሆነ ከዚያ በላይ የሚያጠፋ መክሰፍት ይኖራል ሲባል ወይም ቢባል የተጋነነ አይደለም። ነገር ግን በዚህ ጥቅስ ውስጥ አንድ የሚያጽናና ቃል አለ። ስለተመረጡት ሲባል ያ ቀን ያጥራል ይላል። እግዚአብሔር ሰዎች ራሳቸውን እንዲያጠፉ ስለማይፈልግ የመከራውን ጊዜ እንዲያጥር ያደርገዋል። ከቁጥር 23 እስከ አምስት ደግሞ ኢየሱስ ለደቀ መዛሙርቱ ዳግመኛ እንደሚመጣ ያረጋገጠላቸውን ክፍል እንመለከታለን። ድንቅና ታምራት ማድረግን እንደ አንድ ታላቅ የመንፈሳዊነት መለኪያ አድርገን መውሰድ የለብንም ወገኖቼ፣ ምክንያቱም በመጨረሻው ዘመን ብዙ ሐሰተኞች ድንቆችና ታምራቶች በክርስቶስ ተቃዋሚና በተከታዮቹ ይደረጋሉና። ቢቻላቸውስ ይላል፣ በዚህ ክፍሉት የተመረጡትን እንኳ እስኪያስቱ ድረስ ድንቆችና ታምራትን ያደርጋሉ የሚለውን ስንመለከት የተመረጡት የትኞቹ ናቸው የሚል ጥያቄ እንድንጠይቅ ያደርገናል። በመጽሐፍ ቅዱስ ውስጥ ሁለት የተመረጡ ቡድኖች እንዳሉ እናውቃለን። እነርሱም የተመረጡት የእስራኤል ሕዝብና፣ ልብ በሉ የእስራኤል ሕዝብና የተመረጡት ክርስቲያኖች ናቸው። በዚህ ክፍል ግን የተመረጡት ተብሎ የተጠቀሱት የእስራኤል ሕዝብ ናቸው። የእግዚአብሔር ልጆች የሆኑትን ክርስቲያኖች እስከ መጨረሻ ማታለል አይቻልም፣ በእግዚአብሔር መንፈስ የተጠበቁ ናቸውና። ቁጥር 26ና 27ን ተመልከቱ። ጌታ ኢየሱስ ዳግመኛ በሚመለስበት ጊዜ ስለ እርሱ እንደ መጥምቁ ዮሐንስ አይነት መንገድ ጠራጊ ወይም አስተዋዋቂ አያስፈልገውም። እርሱ በሚገለጥበት ጊዜ መላው ዓለም ያውቃል። እንደ ቀን ብርሃን ለራሱ እያበራ ይገለጣልና መብረቅ ከአንድ ቦታ ወደ ሌላ ቦታ እየተሰራጨ እንደሚያበራ ነጎድጓዱም እንደሚያስፈራ፣ የጌታም ዳግም ምጻት እንዲሁ ይሆናል። ጌታ ኢየሱስ መንግሥቱን በምድር ላይ ሊመሠርት ሲመጣ እያንዳንዱ ሰው ያውቃል። ቁጥር ስምንት እንዲህ ይላል በድን ወዳለበት በዚያ አሞራዎች ይሰበሰባሉ ይላል። ይህን ጥቅስ ለመረዳት እጅግ አስቸጋሪ ነው። ነገር ግን ይህን ጥቅስ በቀላሉ መረዳት የምንችለው በዮሐንስ ራእይ ምዕራፍ 19 ከተጠቀሰው ጋር ስናገናዝበው ነው። ራእይ ምዕራፍ 19 ከቁጥር 17 እስከ 19 ያለውን ተመልከቱ። የእግዚአብሔር ፍርድን ያመለክታል። ጌታ ኢየሱስ ዳግም በሚመጣበት ጊዜ ለፍርድ እንደሚመጣ የተረጋገጠ ነው። ቁጥር 29 ከዚያችም ወራት መከራ በኋላ ወዲያው ፀሐይ ይጨልማል ጨረቃም ብርሃኗን አትሰጥም ከዋክብትም ከሰማይ ይወድቃሉ የሰማያትም ኃይላት ይናወጣሉ ይላል ይህ የሚሆነው ከታላቁ መከራ ቀጥሎ ወዲያው ነው እነዚህ ሁሉ ነገሮች ጌታ ኢየሱስ ዳግም በሚመጣበት ጊዜ በምድር ላይ የሚከሰቱ ናቸው በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ የሰው ልጅንም በኀይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል፣ ቁጥር 30 ልብ ይሏል። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል ይላል። ምልክቱ ምንድን ነው? ለዚህ ጥያቄ መልስ ለማግኘት ለእስራኤል ሕዝብ የተሰጠውን የእግዚአብሔር ክብር ከብሉይ ኪዳን ማንበብ ያስፈልገናል። እንደ እስራኤል ሕዝብ የእግዚአብሔርን ክብርና ግርማ በመካከሉ ያየ አንድም መንግሥት፣ አንድም ሕዝብ የለም። ወገኖቼ፣ ይህ የእግዚአብሔር ክብር በመጀመሪያ በመገናኛ ድንኳኑ በኋላም በቤተ መቅደሱ ውስጥ ያርፍ ነበረ። ነገር ግን የእስራኤል ሕዝብ ለእግዚአብሔር ባለመታዘዙ ምክንያት ያ ክብር ከእነርሱ ተለየ። ክርስቶስ ወደ ምድር በመጣ ጊዜ መለኮታዊነቱን ብቻ ሳይሆን ክብሩንም ተወ። ዮሐንስ ምዕራፍ 1 ቁጥር 14። ነገር ግን በዳግም ምጽአቱ በክብሩ ስለሚገለጥ ያ ከእስራኤል ተለይቶ የነበረው ክብር በታላቅ ግርማ ይንጸባረቃል። እንግዲህ የሰው ልጅ ምልክት በሰማይ ይታያል የተባለው ይህ ክብር ነው። የሰው ልጅንም በኃይል በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። ይህ የክርስቶስ ዳግም ምጻት መንግሥቱን በምድር ላይ ለመመስረት እንደሆነ በተደጋጋሚ ተመልክተናል። ቁጥር 31 በዚህ ክፍል የተመረጡ የተባሉት የእስራኤል ሕዝብ ናቸው። በብሉይ ኪዳን የነበሩ ነቢያት የእስራኤል ሕዝብ ከዓለም ማዕዘናት ሁሉ ወደ ምድራቸው እንደሚሰበሰቡ ትንቢት ተናግረዋል። ስለዚህ ከየአቅጣጫው የሚሰበሰቡት እስራኤላውያን ናቸው እንጂ ክርስቲያኖች አይደሉም። ክርስቲያኖች በንጥቀት ጊዜ ጌታን በአየር ሊቀበሉ እንደሚወጡ የታወቀ ነው። በንጥቀት ጊዜ መላእክት ይህንን ያደርጋሉ ተብሎ አልተገለጸም። ጌታ ኢየሱስ ቤተ ክርስቲያንን ወደ እርሱ ሊነጥቅ በኀይልና በግርማ ሲመጣ፣ ይህ የክርስቲያኖች መገለጥ በቅጽበት ዐይን ይከናወናል። እርሱ ቤተ ክርስቲያንን ወደ እርሱ ለመጥራት ምንም እርዳታ አያስፈልገውም። ለቤተ ክርስቲያን ሞቶላታልና ዳግም ወደ እርሱ ይወስዳታል። በዚህ ጥቅስ መላእክቱን ከታላቅ መለከት ድምፅ ጋር ይልካቸዋል ከዓለምም ዳርቻ ለእርሱ የተመረጡትን ይሰበስባሉ የሚለው ሐረግ ስለ እስራኤል ሕዝብ ነው እንጂ ስለ ቤተ ክርስቲያን አይደለም የሚናገረው። ከቁጥር 32 እስከ 33 ባለው ስፍራ ደግሞ ስለ በለሷ ምሳሌ ለምልክትነት መጠቀስን እንመለከታለን። የበለስ ምሳሌ በተደጋጋሚ የተሰጠው ስለ እስራኤል መንግሥት ነው። ለምሳሌ በኤርምያስ ምዕራፍ አራትና በኤርምያስ ምዕራፍ አራትና በትንቢተ ሆሴ ምዕራፍ ዘጠኝ ቁጥር አስር ትንቢተ ሆሴ ምዕራፍ 9 ቁጥር 10 ያለውን መመልከቱ ይጠቅማል። በእስራኤል አገር የበለስ ዛፍ በብዛት ይበቅል ነበር። በምድሪቱ ላይ ታላላቅ ጦርነቶች፣ የአየር መዛባትና ድርቅ እንዲሁም ልዩ ልዩ መንግስታት ከተፈራረቁባት ከብዙ ዓመታት በኋላ እንኳን ዛሬም የበለስ ዛፍ በብዛት የሚበቅልባት አገር ነች እስራኤል። ጌታ ኢየሱስም በምድሪቱ ታዋቂ የሆነውን ዛፍ ነበር ለምድሪቱ ምሳሌ አድርጎ የተጠቀመው። ቁጥር 34 እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ይላል። ይህ ትውልድ አያልፍም ይላል። ይህ ቃል በግሪኩ ዘር የሚል ትርጉም ስላለው የሚያመለክተው የእስራኤልን ሕዝብ ነው። ወይም በሌላ አገላለጽ እነዚህ ምልክቶች የሚታይባቸው ትውልድ በሚል ልንተረጉመው እንችላለን። በአብዛኛው ህብረተሰብ ዘንድ አንድ ትውልድ የሚባለው አዲስ የተወለዱት ልጆች አድገው የወላጆቻቸውን ቦታ የሚተኩበት ከሀያ እስከ ሰላሳ ዓመት ያለውን ጊዜ ነው። ስለዚህ እነዚህ ምልክቶች በታዩባቸው ዘመናት ሀያና ሰላሳ ዓመታት ሳይቆይ በአጭር ጊዜ ውስጥ ጌታ እንደሚገለጥ የሚያስገነዝብ አባባል ነው። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ይላለ ቁጥር ሰላሳ አምስት ሰማይና ምድር እንደሚያልፉ፣ ስለ አዲስ ሰማይና አዲስ ምድር እንደሚመጡ በዮሐንስ ራእይ ተመዝግቦ እናገኛለን። ነገር ግን ኢየሱስ ክርስቶስ የተናገራቸው ሁሉ እውነትና ዘላለማዊ ሆነው እንደሚኖሩ ይህንን ማረጋገጫ ሰጥቷል። ቁጥር 36 ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። ጌታ ዳግም በሚገለጥበት ዘመን የሚኖሩ ሰዎች ምንም እንኳን ከሚያዩት ምልክት የተነሳ የጌታ መገለጥ በደጅ እንዳለ ቢረዱም ትክክለኛ ጊዜውንና ሰዓቱን ሊያውቁ አይችሉም። አንዳንድ ሰዎች በየዘመናቱ የክርስቶስ መገለጫ ቀን በዚህ ዓመተ ምሕረትና በዚህ ወር፣ በዚህም ቀን ነው እያሉ ሊያመለክቱ ሞክረው ነበር። ነገር ግን ይህ ሁሉ ስህተት ነው የሆነው። የእርሱን መገለጫ ቀን ማንም አያውቅም። ስለሆነም ጌታ የኖኅን ዘመን ምሳሌ በማቴዎስ ወንጌል ምዕራፍ አራት ከቁጥር 37 እስከ 39 ባለው ጠቅሶ ሲሰጣቸው እንመለከታለን። የኖኅ ዘመን በሞራል ውድቀትና ሕዝቡ ክፉ ሐሳብን በሚያበቅል ልብ እንደተሞላ ከዘፍጥረት ምዕራፍ ስድስት መረዳት እንችላለን። ጌታን በሚገለጥበት ወይም በሚመጣበት ዘመን የሰዎች ሁኔታ ይህንን አሁን ከቁጥር 37 እስከ 39 በተጠቀሰው ስፍራ ያለውን ይመስላል። ሲበሉና ሲጠጡ፣ ሲያገቡና ሲጋቡ፣ ድንገት ምጥ እርጉዝን እንደሚይዛት የእርሱ ምጽአት በድንገት ይሆንባቸዋል። እዚህ ላይ አንድ ጥያቄ ሊነሳ ይችላል። ይሄውም መብላትና መጠጣት ማግባትም ኀጢአት ነውን? የሚል ሊሆን ይችላል። ወገኖቼ እንዲህ አይነት ጥያቄ ካላችሁ መልሱ አይደለም የሚል ይሆናል። የምንበላ ወይም የምንጠጣ ብንሆን ለጌታ ክብር እንድናደርገው ተምረናል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ተመልከቱ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31። በኖኅ ዘመን የነበሩ ሰዎች ግን ለእግዚአብሔር ክብር የሚኖሩ አልነበሩም። ልክ እግዚአብሔር እንደሌለ አድርገው የአውሬ ኑሮ ነበር የሚኖሩት። በዚህ በእኛ ዘመን ብዙ ሰዎች በየቀኑ ከእግዚአብሔር ለሚያገኙት ምግብና በሰላም ወጥተው ስለ መግባታቸው እግዚአብሔርን ለማመስገን አይፈልጉም። ወደፊትም እንዲህ አይነቱ አሳዛኝ ልማድ እየበዛ ሄደው ለክህደቱ መስፋፋት ከፍተኛ አስተዋጽኦ ያደርጋል። በኖ ዘመን የነበሩ ሰዎች ያገቡና ይጋቡ እንደነበረ ሁሉ ጌታ ኢየሱስ መጥቀሱ መጋባት ኀጢአት ነው ለማለት አይደለም። የኖህን ጥሪና ማስጠንቀቂያ ለመቀበል እምቢተኞች መሆናቸውና በኑሯቸው እግዚአብሔርን ለማክበር ፈቃደኞች አለመሆናቸውን ለማስገንዘብ ብሎ ነው። እግዚአብሔር እንደሚፈርድባቸውና እንደሚቀብጣቸውም አላመኑ። ውኃው መጥቶ ሁሉንም እስካጠፋ ድረስ አላወቁም ነበርና ክርስቶስም በሚመጣበት ጊዜ እንዲሁ ይሆናል። ከቁጥር አርባ እስከ አርባ አንድ ያለውን አለፍ ብላችሁ ተመልከቱ። ይህንን ጥቅስ ያስተዋለ ሰው አስቀድሞ ንጥቀት ተካሄዷል ብለ አልነበረምን? አበበ አሁን ደግሞ ይህን ንጥቀት ምን አመጣው ብሎ ሊጠይቅ ይችላል። ሁለቱ በሜዳ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል የሚለው ቃል ምን ማለቱ ነው ሲልም ዳግመኛ ሊጠይቅ ይችል ይሆናል። አንድ ሰው በጣም ጥሩ ጌታ ኢየሱስ ይህንን የጠቀሰው ከቤተ ክርስቲያን ንጥቀት ጋር እያይዞ አይደለም። እንግዲያውስ ጌታ ስለምንድን ነው የሚናገረው ትሉኝ ይሆናል። በኖ ዘመን እንደነበር ልብ በሉ። በኖ ዘመን እንደነበር፣ በኖ ዘመን የተወሰዱት እነማን ነበሩ? የጥፋቷ መጥቶ ሁሉን እስከወሰደ ድረስ አላወቁም ነበር ይላል። ስለዚህ በውሃው ሰጥመው ጠፉ። ይህ ከቤተ ክርስቲያን ንጥቀት ጋር የሚገናዘብ አይደለም። ይህ የሚያሳየው በእግዚአብሔር ፍርድ ወደ ሺህ ዓመት መንግስቱ ሊገቡ የማይችሉ ሰዎች እንዴት እንደሚለዩ ነው። ቁጥር አርባ ሁለት ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ ይላል። ንቁ የሚለው ቃል እጅግ አስፈላጊ ቃል ነው። ነገር ግን የእግዚአብሔር ልጆች የቤተ ክርስቲያንን መነጠቅ በንቃት እንዲጠብቁ ከተነገራቸው መንቃት የተለየ ነው። ዛሬ እኛ የሚያጽናና ተስፋ አለን። እኛ መገለጡን በታላቅ ተስፋ እንጠባበቃለን። ከመነጠቅ በኋላ ግን የክርስቶስን ዳግም ምጻት የሚጠብቁ በታላቅ ፍርሃትና ጭንቀት ውስጥ ሆነው ነው። ወገኖቼ ከቁጥር 43 እስከ 51 ያለውን ተመልከቱ። ጌታ ኢየሱስ በቀረው የደብረ ዘይት ተራራ ገለጻው በሚመጣበት ጊዜ የሕዝቡ ሁኔታ ምን እንደሚመስል ምሳሌዎችን በመጠቀም እንዴት እንዳብራራ ከዚህ ክፍል መመልከት ይቻላል። ይህ ምሳሌ ጌታ በሚመጣበት ወቅት የሚኖሩ ሰዎች ምን ዐይነት ሐሳብ እንደሚኖራቸው የሚያመለክት ነው። እነዚህ ሰዎች ጌታ እስኪገለጥ ድረስ ጊዜው ገና ነው፣ ይዘገያል፣ እንደ ፈቀድኩ እኖራለሁ ይላሉ ነገር ግን ጌታ በሚገለጥበት ጊዜ እንደነዚህ ያሉትን ሰዎች ይፈርድባቸዋል ይህ ታላቅ መመሪያ በእያንዳንዱ ዘመን ከነበሩት ክርስቲያኖች ሕይወት ጋር ሊገናዘብ የሚችል ነው እኔና እናንተ ልንኖር የሚጠበቅብን ክርስቶስ በመካከላችን እንዳለ በመገንዘብ ነው እንጂ ክርስቶስ ይመጣብናል ብለን በመፍራት መሆን የለበትም ክርስቶስ ዛሬ ቢመጣ ወይም ከመቶ ዓመት በኋላ ቢገለጥ እኔ የምኖረው በየዕለቱ እርሱ በሚሰጠኝ የዕለት ብርሃን ነው ማለት ይገባናል። በርሱ ሁሉና ፊት ሁል ጊዜ በጽናት መቆም መቻል አለብን። የሚያምኑትም ሆኑ የማያምኑት አንድ ቀን እያንዳንዳቸው በእርሱ የፍርድ ዙፋን ፊት መቅረባቸው አይቀርም። እኛ በልጁ በኢየሱስ ክርስቶስ ያመን ሁሉ ከእርሱ የሆነው ዋጋችንን እንቀበላለን። ያላመኑ ደግሞ ይፈረድባቸዋል። እንግዲያውስ ወገኖቼ ክርስቶስ ኢየሱስን አሁን በምንኖርበት ኑሮ ለመገናኘት ተዘጋጅተናልን? ኢየሱስ ክርስቶስ በሚገለጥበት ጊዜ የማያሳፍረንን ዐይነት ሕይወት ዛሬ እየኖርን ነውን? እግዚአብሔር እያንዳንዳችንን ይርዳን። ጻፉልን፣ ጸልዩልን። የዛሬው ትምህርታችን እዚህ ላይ አበቃ። አድራሻችንን ለማወቅ ለምትሹ ሁሉ አስራ ሦስት ስልሳ ስድስት አዲስ አበባ ነው። እደግመዋለሁ የፖስታ ሳጥን ቁጥር አስራ ሦስት ስልሳ ስድስት አዲስ አበባ ነው። ደህና አደሩ።